ግጥሚያው ሳይታሰብ ነው ተላልፏል የተባለው። ይሄም የሆነው በግምት ጨዋታው ሊጀምር አንድ ሰዓት ሲቀረው ነው። ጨዋታው ቆም የተባለበት ምክንያት ምንድን ነው? አጥፍቶ ጠፊዎች አንደኛ ኳስ ሜዳው ስቴዲየም ውስጥ ገብተዋል፣ ሌሎቹም ሊገቡ ይፈልጋሉ። እንዳውም በአካባቢው በተለያዩ መኪናዎች ውስጥ ነው የሚሉት፣ የት እንደሆነ አይታወቅም። በኋላ ግን ፖሊስን ፈልጎታል፣ ሊያገኙ አልቻለም። ይህን አደጋ ለማድረስ የተዘጋጁ ሰዎች ስላሉ ለዚህም በቂ ማስረጃ ስላለን ከዚህ ተነስተን ህዝቡ ላይ አደጋ እንዳይደርስ የማሆንም ትርምስ እንዳይፈጠር ጨዋታውን አስተላልፈነዋል። ተመልካቾችም የገቡት ስቴዲየም ውስጥ ወደ ቤታቸው መሄድ አለባቸው ተብሎ እነሱም በስነ ስርአቱ ከዛ ወጥተው ወደ ቤታቸው ሄደዋል። ዛሬ በሀኖቨር ከተማ የጸጥታው ሁኔታ ምን ይመስላል? ህዝቡ እንደ ወትሮ ካለ ስጋት እየተንቀሳቀሰ ነው። ህዝቡ ፖሊስ እንደሚለው ከትላልቅ አደባባዎችና የባቡር ጣቢያዎች የአቶቡስ ማቆሚያ ጣቢያዎች፣ በዚህ በዚህ አካባቢ እና በትላልቅ መንገዶች ላይ የጸጥታ ፖሊሶቹ ተሰማርተው ጸጥታውን እየጠበቁና እየተቆጣጠሩ ናቸው። በተረፈ ግን ወላጆች ተማሪዎችን ወደ ትምህርት ቤት ልከዋል። የዩኒቨርስቲው ትምህርት ቀጥሏል። ሰውና ነጋዴው ሰራተኞቹ ወደ ስራቸው ሄደዋል። በአጠቃላይ በህዝቡ ዘንድ ሰላማዊ ሆነ እንደ ድሮ ከፍተኛ የሆነ እንቅስቃሴ እየተካሄደ ነው። እሱንም በቴሌቪዥን አሳይተዋል። እሱንም የሀገር አስተዳደሩ ሚኒስትር ሰው እንደሚንቀሳቀስ ተናግረዋል። ነገር ግን አንዳንድ ሰዎች ሲጠየቁ ምን ይሰማቸዋል ተብሎ መንገድ ላይ ሲጠየቁ በሙሉ ልቤ በደህንነት ላይ አለው ብዬ ለመናገር አልችልም የሚሉት ሌሎቹ ደግሞ ህይወታችንን፣ ኑሯችንን እንዳለው መቀየር ሳይሆን በዛው መቀጠል አለብን ብለው ነው የሚናገሩት። በጀርመንና በኔዘርላንድስ ብሔራዊ የእግር ኳስ ቡድን መካከል ትናንት ሊካሄድ የነበረው ግጥሚያ ከተሰረዘ ወዲህ የሀገሪቱ መንግስት የጸጥታ ጥበቃውን ለማረጋገጥ ምን አይነት እርምጃ በመውሰድ ላይ ይገኛል? የተለያዩ ጥያቄዎች የተለያዩ መፍትሄዎችም አሉ ተብሎ ይነሳሉ። ነገር ግን በአጠቃላይ የሚሉት ምንድን ነው ያሉን የጸጥታ ጠባቂዎች የፖሊስ ሰራዊቱ ደህንነትን እንዴት እንደሆነ የሚከታተሉ መረጃ ክፍሎች በቂ ናቸው። በእነሱ መንቀሳቀስ አለብን ነው የሚሉት። ነገር ግን ይሄንን ጠቅላላውን አሁን ሰማንያ ሁለት ሚሊዮን የሚኖርበትን የጀርመን ሀገርና ወደ ሶስት ሺህ ኪሎ ሜትር በላይ ድንበር ያለውን ሀገር እንዴት እንጠብቀዋለን? የሚል ጥያቄ ደግሞ ሲነሳ አንዳንድ ጉዳዩ የሚያሳስባቸው ሰዎች እንደሚሉት ከሆነ የጦር ሰራዊቱንም ጸጥታ ለመጠበቅ እናሰልፍ የሚልም ሀሳብ ተነስቷል። ይሄ በተለይ የገንዘብ ሚኒስትሩ ያነሱት ነገር ነው። ይህንን ሌሎቹ የፖለቲካ ድርጅቶች የጦር ሰራዊት ለሀገር ጥበቃ፣ ድንበር ጥበቃ ነው እንጂ ለሀገር ውስጥ ጸጥታ የጠመንጃ ይዞ መለዮውን ለብሶ መንቀሳቀስ አይችልም የሚል ጥያቄ ነው የሚያነሱት። በአጠቃላይ ግን ተዘጋጅተንበታል። ይህን ነገር መቆጣጠር አለብን ነው የሚሉት። እንደሚያሳዩትም እና እንደሚናገሩትም ከሆነ ከተለያዩ የአውሮፓ መንግስታት ጋርም አብረው እየሰሩ መረጃ ልውውጥ ያደርጋሉ። አሁን ቅድም እንደተሰማው ከቱርክ ተነስተው ወደ ሰባት ነው ስምንት የሚሆኑ ሰዎች በአውሮፕላን ወደ ጀርመን ሀገር ለመግባት ሲሉም እንደተያዙ ነው የተናገሩት። የበርሊኑ ወኪላችን ይልማ ሀይለ ሚካኤል ለሰጠኸን ማብራሪያ ከልብ አመሰግናለሁ።